አረና ትግራይ ለዲሞክራሲና ሉዓላዊነት በትግራይ ሊካሄድ የታገደው ምርጫ ኢ ህገ መንግስታዊ በመሆኑ አልሳተፍበትም ሲል አስታወቀ። ፓርቲው ያወጣውን የወቅታዊ ጉዳዮች መግለጫ አስመልክቶ የፓርቲውን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን አነጋግሮ ሙሉጌታ አጽብሀ ተከታዩን ከመቀሌ ልኮልናል። በትግራይ ክልል ከአስራ ሁለት ዓመታት በላይ ተቃዋሚ ፓርቲ ሆኖ የቆየው የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በዛሬው ዕለት ባወጣው መግለጫ በ2002 እና 2007 በተካሄዱ ሀገራዊና ክልላዊ ምርጫዎች መሳተፉን ገልጾ እነዚህ ምርጫዎች ነጻና ፍትሐዊ ባይሆኑም ለሰላማዊ ትግል መስዋዕት በመክፈል የፖለቲካ ምህዳሩን ለማስፋት በማቀድ ነው እየተሳተፍኩት ብለዋል። ፓርቲው በመግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ህገ ወጥና ህገ መንግስት የሚጥስ በመሆኑ አረና አይሳተፍም ሲል አሳውቀዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴ መግለጫው መሰረት በማድረግ ጠይቀናቸው፣ የትግራይ ክልል ገዢ ፓርቲ ህወሀት ህገ መንግስት በመጣስ ለብሔራዊ ምርጫ ቦርድ ብቻ የተሰጠ ምርጫ የማስፈጸም ስልጣን በመጣስ በህገ ወጥ መንገድ ምርጫ አስፈጻሚ አካል አቋቁሟል፣ የምርጫ ህግ አውጥቷል። በዚህ ሂደት ደግሞ ይህ ህገ መንግስታዊ ምርጫ አንሳተፍም ብለዋል። በአሁኑ ሰዓት በትግራይ ክልል ሊካሄድ የታሰበውን ምርጫ በተመለከተ ነው። ህወሀት አካሄዳለው እያለ ያለውን ምርጫ ህገ መንግስታዊ ቅቡልነት የሌለው ነው። ይሄ ለማሳወቅ ነው እና በዚህ የኢትዮጵያ ምርጫ ዋናነት መመራት ያለበት ሀገር አቀፍ ምርጫ ቦርድ ነው፣ ሀገራዊ ምርጫ ቦርድ ነው። ይሁን እንጂ የትግራይ ክልል ገዥ ፓርቲ የሆነ ህወሀት መጀመሪያ በስራ አስፈጻሚ፣ ሁለተኛ ደግሞ ማዕከላዊ ኮሚቴ ስብሰባው ተሰብስቦ ምርጫ አካሄዳለሁ ብሏል በመጀመሪያ። ውሳኔው የተወሰነው በፓርቲ ነው። የፓርቲ ውሳኔ ነው። ወደ ምክር ቤት ተወስዶ ጫና ተደርጎ እንዲወሰን የተደረገውና ይሄም ህጋዊ አይደለም። ሂደትም በራሱ በፓርቲ ሳይሆን መወሰን ያለበት፣ ምክር ቤት መወሰን ያለበት ይሄም ራሱ ህገወጥነት ነው። ኮሮና ወረርሽኝ ባለበት ጊዜ ምርጫ ማካሄድ አስቸጋሪ ነው ያለው የአረና መግለጫ፣ ህዝብ ሰብስቦ ማወያየት በማይቻልበት ሁኔታ ምርጫ ማካሄድ አይቻልም ሲሉ አቶ አምዶምም ተናግሯል። እንዲሁም የምርጫ ሂደቱ ለአረና ትግራይ እያገለለ ነው ብለዋል። ይህ ምርጫ እንዳይካሄድ ምክንያት የሆነው ኮሮና ቫይረስ ወረርሽኝ ነው። ይሄ ከአገራችን አልፎ በዓለም አቀፍ ደረጃም ጉዳት እያደረሰ ያለው በሽታ ነው። ጉዳቱ የሚታወቅ ነው። የትግራይ ክልልም ይሄ በሽታ አደገኛ ነው ብሎ ፌዴራል መንግስት፣ አስቀድሞ ጊዜ አዋጅ አውጆበት ነበረ። ይሁን እንጂ ወደ ስልጣኑ መጠጋት ሲጀመር ራስን ያወጀውን የአስቸኳይ ጊዜ አዋጅ በመሻር ወይም በመጣስ ምርጫ አካሄዳለሁ ብለዋል። ምርጫ ሲባል የአንድ ቀን ክንውን ብቻ አይደለም። በርካታ ወራቶች ዝግጅት ያስፈልጉታል። ከምርጫ ቁሳቁስ ማዘጋጀት የምርጫ ሂደቱ በፓርቲዎች መወያየት፣ መወሰን፣ በዋናነትም ምርጫ ቦርዱ ራሱ ሊመራው ይገባል። ስለዚህ ይሄ በማይካሄድበት ጊዜ በአንድ ወር ውስጥ ምርጫ አካሄዳለ ማለት የቀልድ ቀልድ ነው። ከዚህ በፊት ከነበረ ተሞክሮና አሁን ያለው የምርጫ ሂደት በመገንዘብ አርና ትግራይ በክልሉ የሚካሄድ ምርጫ ነጻ፣ ፍትሃዊ፣ ህገ መንግስታዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ገልጿል። በአሁኑ ጊዜ ህወሀት እያደረገው ያለው እንቅስቃሴ ይህ ህገ መንግስታዊና ህገ ወጥ ነው ያለው መግለጫው፣ ይህንን ውሳኔውን ዳግም አይቶ እንዲተው ጠይቋል። በዚህ ደግሞ ከሌሎች ፓርቲዎች ይሁን ለብቻው ከፌዴራል መንግስት እውነተኛ የሆነ ድርድር ሊያካሄድ ይገባል ሲል አረና ትግራይ መክረዋል። አረና ለኢትዮጵያ የፌዴራል መንግስትም በመግለጫው ነቅፏል። የፌዴራሉ መንግስት ምርጫ ለማራዘም የሄደበት ጉዞ ትክክል አይደለም ብለዋል። ምርጫው የማራዘም ሂደትና በቀጣይም ምርጫው ለማካሄድ የኮሮና ቫይረስ ስጋት አይደለም ብለው የሚወስን አካል ገለልተኛ አይደለም ብለዋል። አረና የፌዴራሉ መንግስት የኮሮና ቫይረስ በኢትዮጵያ ስጋት ሆኖ እስከቀጠለ ድረስ የፌዴራሉና የክልሉ ምክር ቤቶች ስራቸውን እንዲቀጥሉ የአስፈጸሚ አካል ስልጣንም እንዲራዘም መወሰኑ ይታወሳል። ውሳኔው ህግ መንግስታዊ ትርጉም የመፈለግ ሂደት እየተፈጸመ መሆኑን ሲገልጽ ቆይተዋል። በትግራይ ክልል ደግሞ የክልሉ ገዢ ፓርቲ እና ሌሎች ሶስት ፓርቲዎች በክልሉ ምርጫ መካሄድ አለበት ካልሆነ ህጋዊ መንግስት አይኖሩም በማለት በክልሉ ምርጫ እንዲካሄድ አቋማቸው ሲገልጹ ቆይተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም